ኢትዮጵያ ምዕራብ ትግራይ የተባለ በሚጠራውና አከራካሪ ሆኖ በቆየው ከተሞች ውስጥ መጠነ ሰፊ የጅምላ ስር ግድያና አስገድዶ ከመኖሪያ ማባረርን የመሳሰሉ የጭካኔ ድርጊቶች መንሰራፋታቸውን ሁለቱ የመብት ተሟጋች ድርጅቶች አምነስቲ ኢንተርናሽናል እና ሂዩማን ራይትስ ዋች በጋራ ባወጡት ሪፖርት አስታወቁ። ተቋማቱ ተጨማሪ የጭካኔ አድራጎቶችን ለመከላከል አፋጣኝ ዓለም አቀፋዊ እርምጃ እንዲወሰድም ጠይቀዋል። ሀብታሙ ስዩም ዝርዝሩ እንደሆነ ሰማናል። በሰሜን ኢትዮጵያ ምዕራብ ትግራይ ውስጥ የጭካኔ ድርጊቶች መንሰራፋታቸውን የመብት ተሟጋሾቹ አምነስቲ ኢንተርናሽናል እና ሁማን ራይትስ ዎች ባወጡት የጋራ ሪፖርት አስታውቀዋል። ድርጅቶቹ በምዕራብ ትግራይ መጠነ ሰፊ የጅምላ ስር ግድያና አስገድዶ ከመኖሪያ የማባረር ተግባራት በትግራይ ብሔር አባላት ላይ ተፈጽመዋል፣ ፈጻሚዎቹም የአማራ ክልል የጸጥታ ኃይሎች ናቸው ብለዋል። ከተንሰራፋው የኃይል እርምጃ ለማምለጥ የሞከሩ የትግራይ ብሔር አባላት ጥቃት ደርሶባቸዋል፣ ተገድለዋል ብሏል ሪፖርቱ። በተለያዩ የቀጠናው ከተሞች ውስጥ በትግራይ ሰላማዊ ሰዎች ላይ በአማራ ጸጥታ ኃይሎች እየደረሱ ናቸው ያሏቸው የመብት ጥሰቶች የማንቂያ ደውሎች ስለመሆናቸው የተናገሩት የአምነስቲ ኢንተርናሽናል የቀውስ ምላሽ ኃላፊ ጆዋን ማሪነር ተጨማሪ የጭካኔ አድራጎቶችን ለመከላከል አፋጣኝ ዓለም አቀፋዊ እርምጃ እስካልተወሰደ ድረስ በእስር ላይ የሚገኙ ሰዎች በከባድ አደጋ ውስጥ ናቸው ብለዋል። ይገባኛል የድንበሩ ዝግብ በሰነበተበት የምዕራብ ትግራይ ቀጠና በጎርጎሳውያኑ ህዳር 2020 ዓ.ም ግጭት ከተቀሰቀሰ ወዲህ ስፍራው እጅግ አሰቃቂ ድርጊቶች የሚፈጸሙበት ሁነዋል ያለው ሪፖርቱ ጅምላ ጭፍጨፋ፣ ኢላማ ያለየ የቦምብ ድብደባና መጠነ ሰፊ የሆነ የትግራይ ተወላጆችን አስገድዶ ማፈናቀል ከድርጊቶች ድርጅቶቹ መካከል እንደሆኑም አውስተዋል። የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ጉዳዮች ቅንጅት በመጻረው ኦቻ በጎርጎሳውያኑ ታህሳስ 2021 ባወጣው ሪፖርት 1.2 ሚሊዮን ሰዎች ከምዕራብ ትግራይ መፈናቀላቸውን ያስታወሰው የሁለቱ ድርጅቶች የጋራ ሪፖርት ከጎርጎሳውያኑ ህዳር 25 እስከ ታህሳስ 1 2021 ድረስ ብቻ 10 ሺህ ትግራይ ተወላጆች ከስፍራው መፈናቀላቸውን መዘገቡን፣ ስፍራው ባለበት የጸጥታ ስጋት ምክንያት ደግሞ የረዴድ ድርጅቶች ስራቸውን ለማዳረስ እንዳቃታቸው አክለዋል። በህዳርና ታህሳስ ወራት አምነስቲ ኢንተርናሽናልና ሂውማን ራይትስ ዎች በአማሪያ ሚሊሽያና ክልላዊ የጸጥታ ኃይሎች በትግራይ ተወላጆች ሰላማዊ ሰዎች ላይ በአዲባይ፣ ሁመራና ራዋን ከተሞች የተፈጸሙ ጥሰቶችን በተመለከተ ቁጥራቸው 31 ለሚሆኑ ምስክሮች፣ ከጥቃት የተረፉ ሰዎች፣ ለእስር የተዳረጉና ተገደው የተባረሩ ሰዎች ቤተሰቦችን በስልክ ቃለ መጠይቅ እንዳደረጉ አስታውቀዋል። በሶስቱ ከተሞች ውስጥ ፋኖ ተብሎ የሚጠራው ሚሊሺያን ጨምሮ የአማራ ክልል ፖሊስ ኃይልና ሚሊሺያ ከህዳር ወር ጀምሮ የትግራይ ተወላጆች ላይ ከበባ አድርገዋል። ቤተሰቦችን በመነጣጠል ዕድሜያቸው ከአስራ አምስት ዓመት በላይ የሆኑ ሴትም ሆነ ወንድ ለእስር ዳርገዋል ሲል የሚዘረዝረው ሪፖርቱ ሴቶች፣ ህፃናት፣ የታመሙ ሰዎችና አረጋውያን ከአካባቢው ለቀው እንዲወጡ በግዳጅ ተደርገዋል ብለዋል። ከተባረሩት ሰዎች መካከል የተወሰኑት በማዕከላዊ ትግራይ መድረሳቸውንና ሌሎቹ ያሉበት እንደማይታወቅም ተጠቅሰዋል። የኢትዮጵያ መንግስት በቀረቡ ክሶች ላይ መልስ እንዲሰጠን በተደጋጋሚ በስልክ ለማግኘት የሞከርንላቸው ባለስልጣናት ለዛሬ ሊገኙልን አልቻሉም። ምላሻቸውን እንዳገኘን እናቀርባለን። ምዕራብ ትግራይ በሚል የሚጠራው ስፍራ የአማራ ክልልና የትግራይ ክልል ህዝቦች በይገባኛል ውጥረት የቆዩበት የሰሜኑ ጦርነት ከመቀስቀሱ በፊት በትግራይ ክልላዊ መንግስት አስተዳደር ውስጥ ተከልሎ የነበረ ስፍራ ነው። በአሁኑ ሰዓት ደግሞ የስፍራው ታሪካዊ ባለቤቶች እኛ ነን ሲሉ አቤቱታ ሲያሰሙ በነበሩት የአማራ ብሔር ተወላጆች ኃይል ስር ይገኛል። በተለያዩ የመብት ድርጅቶችና የመገናኛ ብዙሃን በኩል ኃይሎቼ ያልፈጸሙትን ጥፋት እንደፈጸሙት ተደርጎ ተቀናብሮ እየቀረበ ነው ሲል ተቃውሞውን ሲያሰማ የሰነበተው የኢትዮጵያ መንግስት የሰሜኑ ጦርነት በተቀሰቀሰ ማግስት በማይካድራ ከተማ የደረሰውን ጭፍጨፋ ጨምሮ ሌሎች የሰብአዊ ጥሰቶችን የፈጸሙት የትግራይ ኃይሎች ናቸው ሲል ይከሳል። በስፍራው የቀጠለው የመብት ጥሰትን አስከፊነት በመመልከት የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት የጦርነት ሕግን የጣሱ አስከፊ ድርጊቶችን ጨምሮ በትግራይ ግጭት ውስጥ የተፈጸሙ ጥሰቶችን ለመመርመር ነፃ ዓለም አቀፍ መላ እንዲያቋቁም በሁሉም ደረጃዎች የሚገኙ ጥፋተኞች ለወደፊቱ ተጠያቂ የሆኑ ዘንድ እንዲለዩ ድርጅቶቹ ጥሪ አቅርበዋል።